የሪዮ ኦሎምፒክ የወርቅና የነሐስ ሜዳሊያ ባለቤት አትሌት አልማዝ አያና ትላንት ማምሻውን አይበገሬነቷን ባስመሰከረችበት የ5000 ሜትር ርቀት ድሏን ተከትሎም ባገኘችው 50 ነጥብ ዳይመንድ ሊግን ማሸነፍ የምንጊዜም ፍላጎቴ ነበር፣ እሱም ተሳክቷል ብላለች። አልማዝ ከውድድሯ በኋላ ምክር ቤቱም እ አየሩ በጣም ከባድ ስለነበረ ይህንን ለማስተካከል ብዙ ተሰቃይች ነበር። ለዛ ነው በጥንቃቄ ረወትኩት ለማሸነፍ ነበረ እቅዴ። እግዚአብሔርም አሳክቶልኛል። እኔ መናገርም አልችልም። ይህንን ገና ከትሬኒንግን ሳልጀምር በመጀመሪያው ወራቶች አካባቢ ዳይመንድ ሊጉን ለማሸነፍ ነበረ እቅዴ። ግን ወላዲት አምላክ የተመሰገነች ትሆን ይኸው ለዚያ አደርሳኛለች። በትላንቱ ውድድር ከአልማዝ ጋር ብርቱ ተፎካካሪ እንደሚሆኑ ተጠብቀው የነበሩት ኬንያውያኑ አትሌቶች፣ የርቀቱ አዲስ የዓለም ሪከርድ ሊሰበር እንደሚችል ተጠብቆ የነበረ ቢሆንም ከአራት ዙር በኋላ ፍጥነቷን ጨምራ የሮጠችው አልማዝ አዲስ የዓለም ሪከርድን መስበር ባይቻላትም የገባችበት 11 ደቂቃ ከ18 ነጥብ ከ80 ማይክሮ ሰከንድ አዲስ የውድድሩ ሪከርድ ሆኖም ተመዝግቧል። የ5000 ሜትር ርቀት ሪከርድን መስበር ትልቁ ሕልሜ ነው የምትለው አልማዝ ይህንንም አንድ ቀን አሳካዋለው ባይናት ከሺህ በኋላ ትንሽ ድካም ውስጤ ድካም ተሰምቶኛል። 10 ሩጨ ስለማላቅ መሰለኝ ውስጤ የሆነ የተለየ ድካም ተሰማኝ። እና እስካሁንም ያው ይሄን ለማሸነፍ እንጂ ሪከርድ እንኳን በወር ባሞላ ውስጥ ሁለት ሪከርድ መስበር ይከብዳል ብዬ አስባለሁ። ግን አሁንም አምስት ሺህ ለመስበር በጣም በጣም ፍላጎት አለኝ። እግዚአብሔር ከረዳኝ ሰብራለሁ ብዬ አስባለሁ ለወደፊት። በዚሁ ውድድር ኬንያዊቷ ኦቤሪ ሄለን ሁለተኛነትን ስታገኝ ኢትዮጵያውያኑ አትሌቶች ሰንበሬ ተፈሪና እቴነሽ ዲሮም ሶስተኛና አራተኛ ደረጃነትን በመያዝ ውድድራቸውን ፈጽመዋል። ለዶችቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከቤልጅየም ብራሰልስ።